ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረ ሰናይ ተቋም ከልምናና ከጎዳና ሕይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰን ተገብጠን ተጋብዘን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ባህር ዳር ከተማ የመጡ ወጣቶች ገለጡ። ከወጣን በኋላ ከአንድ ወር በላይ ሆነናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልገንም በሙሉ እንዲሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉ ነው ሲሉም ያማራሉ። የባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ጽሕፈት ቤት በበኩሉ ተፈናቃዮቹን በዘላቂነት ለማቋቋም የብድር ና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶች ው ዳረገን ያሉት የመከላከያና ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ሌላ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምፅ ዘጋቢ በሰጡት ቃል ወጣቶቹ በእርሻና ተፈጥሯዊ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርና ልማት እንዲገቡ ጥረት ቢደረግም ልማቱ በመዘግየቱ ግን ሊበተኑ ችለዋል ይላሉ። አስቴር ምስጋናው ናት ያጠናቀረችው። እነሆ ዝርዝሩ ነው። ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ስራይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ሀይሉ ከዚህ ኤልሻዳይ እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምኑም የተደረገው። ጎዳና ላይ የሚኖሩ ወጣቶች፣ ስራ አጥ ወጣት፣ አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይህ በስራ እድል ስላልተገኘላችሁ ወደ አግሮ ፕሮሴሲንግ ኢንዳስትሪ ተቀይረዋል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ምሄድ ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልቀዋል። ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል። እኔ ከአዲስ አበባ ነው ሄድኩት፣ ታፍሽ ነው ሄድኩት። ከአዲስ አበባ ወደ አፋር ሄድ ነው፣ ሌሊት ሄድ ነው። ሲነጋ እዛ ላይ በምንደርስበት ሰዓት ልብስ ተወልቅ ያለሽ፣ ጸጉርሽን ትላጭ ያለሽ። ከተላጨሽ በኋላ ደግሞ በወታደር ትሰለፊና በብርጌድ በብርጌድ በመከፋፈል ምዝገባ አለ። ምዝገበው፣ ምን የሚል ነበረ? ፎርሙ ጎዳና ላይ ስንታ መቆይታ? አልቆየውም። በሚትይበሳ ዱላ ነበረ። እኔ አሁን አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያል። ቄስ ቄስ መምር ለምሳሌ እኔ ናይ ስኩል ያስተማረ ይመምር ታፍሶኔ ይመጣሱ። እብድም አለ በተመሳሳይ ዝም ብሎ ጠርገ ያመጣቸው። እነዛ ግን ባራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻዲቅ ገብረ ማርያም የሚባል ነው አሁን ዳርፉል ነው ያለው ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን እኛም የምናውቀው ታሪክ የለም ስለ ፖለቲካ አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን በአዲስ ራእይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ። የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ፣ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጧት ላይ ትምህርት እስከምንገባ 50 እና ከዛ በላይ የሆነ ድንጋይ ስንሸከም ነበር። ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት አንድ ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጠጣት ስላለብን ወደ 8 እና ሰባት ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል። ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራዕይ ማሰልጠኛ ማዕከል ነው የሚለው የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማከሉ፣ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ደበደብ ያለሽ፣ ብቻሽን ስትቀመጭም ትደበደብ ያለሽ። በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ አስራ ሰባት ሺ ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣነው ሶስት ሺ አንድ መቶ ብቻ ነን ይላል ወጣት ጌታቸው። አስር ወር ለተከታታይ ስልጠና ወስደናል፣ ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰር ከሰለጠን በኋላ ሌላ ሳይት ሰርዱ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት አቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበትም። ከ17000 ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንትን የመጣ ነው? 3130 ሰው ነው። በየክልሉ ይበታል። ያኛው ሰው ወዴት ሄደ? ወዴት ሄደ? ወዴት ሄደ? አይታወቅም። ለምን ተመርቀን በሙያን ገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት የአገር መጣ። እኔ ኮሚቴ ነኝ። በነገራችን ላይ ከሄድኩ ጀምሬ የማዕከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም አያቀኝም አያቁኝም። ያ አረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጡ አመልጣሉ ሲሉ አዋሽ እየገቡ ነው የሞቱ አብዛኛው ነው ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ። አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ ሲያጭዱ፣ መጨረሻ ላይ ሶስት ሰዓት የጀመረ ጦርነት አስራ አንድ ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ ሁለት ኩንታል ጫማ ነው የሚመጣ። ብሄር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽዕኖም ነበረው። ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግን። ወደ አማራ ክልል የመጣነው አምስት መቶ ሰባ ሶስት ወጣቶች ስንሆን በችግር ምክንያት ተበታትነን አሁን አንድ መቶ ስልሳ ሶስት ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን፣ አስፈላጊው እርዳታ ተደረገልን። ነገር ግን ዘላቂ መፍትሔ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም ይላሉ ወጣቶቹ። እዚህ መጥተን እኛ እንድን በጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲ ለዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ፣ አንረብሽም፣ አንጠይቅም የሚቀበልንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን። አንድ እንዳትነጋገሩ ተባልን። ስንመጣ ለሰራተኛና ማህበራዊ ጉዳይ ደዲ እያንዳንዳችን ደብዳቤ ተጽፎ ከፌዴራል መንግስት ማለት ነው ካቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል። ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉ። ታች ያለው አመራር ላይ ትልቅ የሆነ ችግር አለ። ከክልላችን መንግስት ጋር ግን ምንም ችግር የለም። ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረጉ። በጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ የመስሪያ ቦታ፣ የመሸጫ ቦታ፣ ብድርም ያለ ምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይህን ሂደት ከሚፈጽሙ ግን ወደ ስራ እንዲገቡ ነበር ፈልገን የነበር ወደ ስራ ለመግባት ፈቃደኛ አልሆኑ። በየ ተቋም ስንዞር የነሱም አካል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ እየቀለም ለእነዚህ ለ165 ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለው። ስልሳ ሺህ ብር የፌዴራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ያህ ስልሳ ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ አልተደረገም፣ እስካሁን አልገባም። የእነሱን ጥያቄያቸው ይሄ ነው። እኛ ደግሞ ያህ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦልሬዲ ፌዴራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም። ይሄ ስልሳ ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ከአቶ ላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይህን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይሄን የጠለፋ ዋስትና ማን ኃላፊነቱን ይውሰድ? ቢያንስ መንግስት የጠለፋ ዋስትናውን በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው። ወጣቶቹ ቀደም ብለው ወደ ነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ፣ የጉልበት ብዝበዛ ና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳይ የእርዳታ ና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰና ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።